አዲስ አበባ ቦሌ ቡልቡላ አካባቢ ትናንት ምሽት ፍንዳታ መድረሱን የአይን እማኞች ለአሜሪካ ድምጽ ገልጠዋል። ቀደም ሲል በዜናው እንዳመለከት ነው ይህንኑ ያረጋገጠው የከተማዋ ፖሊስ ኮሚሽን ግን ዝርዝር ማብራሪያ አልሰጠም። እስክንድር ፍሬው ነው የተከታተለው ፍንዳታው የደረሰው ትናንት ከምሽቱ አራት ሰዓት አካባቢ መሆኑን የአይን ማኞች ገልጸዋል። ቦሌ ቡልቡላ ተብሎ በሚጠራው አካባቢ ዓለም ካፌ ፊት ለፊት የደረሰው ይህ ፍንዳታ በጊዜው ከፍተኛ መደናገጥ ፈጥሮ እንደነበርም እነዚሁ የአይን ማኞች አስረድተዋል። ፍንዳታውንና የፈጠረውን መደናገጥ ባይናቸው ከተመለከቱት አንዱ ደግሞ የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ የወጣቶች ሊግ አመራር አባል አቶ አዲሱ ቡላላ ናቸው። በቅርቡ ከስር ከተፈቱት የፓርቲው አመራሮች አንዱ የሆኑት አቶ አዲሱ ለአሜሪካ ድምጽ እንዳስረዱት ፍንዳታው የደረሰው እርሳቸው በአካባቢው በማለፍ ላይ እንዳሉ ነው። ትላንት እንደምታውቀው ቀኑ ይሁድ ነበር። እኛ ደግሞ ሰርግ ተጠርተን ነበር። እኔና ዶክተር መራራ አንድ ሰርግ ላይ ተሳትፈን እዛው ሰርግ ቤት ትንሽ አምሽተን ነበር ወደ ሶስት ሰዓት አካባቢ ከምሽቱ 3 ሰዓት ለምሽቱ አካባቢ ሰዓት አካባቢ ተለያይተን እሳቸው ወደ ቤታቸው፣ እኔም ወደ ቤት ሄድኩኝ። ከዛም ኮንትራት መኪና ይዤ ነው ወደ ቤት እየገባሁ የነበረው። ቤት አካባቢ ሲደርስ ተለይቼ ወርጄ በእግር ወደ ቤት ወክ እያረኩ ነበር። በግምት ወደ 50 ሜትር ሲቀር አካባቢ ዓለም ካፌ የሚባል ቦታ አካባቢ ቦሌ ቡልቡላ የሚባል ተብሎ የሚጠራው የአዲስ አበባ አካባቢ ማለት ነው። አዎ ቦሌ ቡልቡላ የሚባልበት ሰፈር ዓለም ካፌ ነው የሚባለው። ቦታው እዛ አካባቢ ሲደርስ ድንገት ከባድ ፍንዳታ ይፈጠራል። ከባድ ፍንዳታ እንደተፈጠረ ሰዎች ሲሯሯጡ ያሉኝ፣ እኔም ደንግጬ ስለነበርኩኝ ወደ ጨለማ ወዳለበት አካባቢ ሸሻውን፣ ፊቴ ላይ እንደዚህ አፈር አለበሰኝ እንዲ አሸዋ ምናምን ጊዜ ላይ ግልብት ብትስል ደንግጬ እሮጥኩኝ። እዛ በኋላ የቀጠለ ነገር የለም። እኔ ሸሽቼ ወደ ቤት የገባውኝ ቤት ውስጥ ያሉ ልጆች ጉዳዩን እንዲያጣሩ ወይ ደምና እንዲያዩ ነገርኳቸው። በዛ መሰረት ልጆቹ ወጥቶ አካባቢ ሰው ግር ብሎ ወጣ። ይሄ ከተከሰተ በኋላ እዛ ሲደርሱ ፖሊሶች ወደ አራት አምስት የሚደርሱ ሰዎችን መኪና ላይ እንደ ጫኑ ጫጫታ እንዳለ መኪና ላይ የተጫኑት ሰዎች የቆሰሉ ናቸው ወይስ የተጠረጠሩ ናቸው? አንተ ባለ መረጃ የተጠረጠሩ ሰዎች ናቸው። ስሮጡ የነበሩ የሚሯሯጡ ሰዎች አሉ። እነዛ ሰዎች ናቸው። ከነዛ መሀል ነው አራቱን ቁጥራቸው በግምት አራት የሚሆነውን ፖሊሶች የጫኑት። ያ የጫኑት እነዚህ ናቸው። ከኋላም ግን እዛ አካባቢ የወደቁ ሰዎች አሉ። ምን አይነት እንደተጎዱ አላቅም። በድንጋጤም ሊሆን ይችላል። አንድ ሴት ደግሞ ተጎድታለች ይባላል ወደ ጣቢያ እንደተወሰዱ ነው። ይሄ ነገር ተደረገ ማታ ላይ ስለሆነ ወደ 3 ሰዓት 50 ምናምን አካባቢ ነው፣ አምላ አራት አምስት ጉዳይ አስር ጉዳይ አካባቢ ነው። አደን ጠዋት ደግሞ የአካባቢው ሰዎችን መጣብዬ ለመጠየቅ ሞክሬ ነበር፣ የሰፈር ሰዎችን ግን፣ ማንኛውም ሰው ግልጽ የሆነ ነገር አልነገረኝም። ይሄ ነገር ለምን እንደተደረገ ማን እንደተደረገ ማወቅ አልቻልንም። እዛ ቤቱ እኔ ቆምኩበት አካባቢ የነበረው ካፌ ነገር ነበር። እዛ ካፌ ያሉ ሰዎች ይሄ ነው የሚል ነገር አልነገሩኝም። ነገሩ ግራ እንደገባኝ ነው። በዚህ ነው ያለው እንግዲህ ነው ያለኝ መረጃ። ጠዋት ላይ ማለት ዛሬ ጠዋት ማለት ነው ስትወጣ የፍንዳታው ምልክቶች ይታዩ ነበር በተለያየ መንገድ፣ ለምሳሌ የካፌው መስታወት ላይ ሊሆን ይችላል መስኮቱ መስታወት፣ ወይ በሩ ላይ ሌሎች ቦታዎች ላይ አዎ፣ ይታይ ነበር። እዛ የነበርኩበት አካባቢ እንዳልኩ፣ ካፌ አለ። ያን ካፌም ለማየት ሞክሬ ነበር። ህንፃ ነገር ነው። ካፌ ከህንፃው ስር ነው ያለው። ከላይ ደግሞ መስታወት ህንፃ ነው። የተበሳሳ እንትን ይታያል። ቦታ መስኮቱ ላይ የመስኮቱ መስታወት የመስኮቱ መስታወት ወደ ስድስት ቦታ የሚሆን ተበሳስተዋል። ሰዎች እዛ አካባቢ አሁንም ግር ብሎ ይቆማሉ። አምስት አስር ምናም ብሎ ይቆማሉ። እነሱንም ለመጠየቅ ሞከረ ነበር። አናውቅም የተጣላ ሰው አለ ምናም ብያቸው ነበር። ምንም የተጣላ ሰው አላየንም። ምን ችግር አለና ምናም ብዬ ጠይቃቸው ነበር። ምንም የነገረኝ ሰው የለም። እዛው ሊስትሮ ምናምን እያስጠረኩኝ ያለውን ነገር ለማጣራት ሞክሬ ነበር። ምንም የነገሩኝ ነገር የለም ግን ምልክቶቹ ይታያሉ። ግን ካፌው ያ የተባለው ካፌ ስራ ላይ ነው። ሰዎችም ነበሩ በአካባቢ። አዎ ካፌም ስራ ላይ ነው። ሰዎችም ነበሩ። የተለመደው ንግድ እንቅስቃሴ ቦታ ላይ አለ። የተለየ እንትን የለም። ጠዋት አካባቢ ግን ፌደራል ፖሊሶች ግር ብሎ እዚያ አካባቢ ምን እንደመጡ፣ ሌሎች አካባቢ ፖሊሶችም እዚያ አካባቢ ስራ ወጡ እንደነበረ አይቼዋለሁ። ከዛ በኋላ ከጊዜ በኋላ ምን የሆኑ ነበር ፖሊሶቹ። አሁን ለምሳሌ ጠዋት አንተስ ተዛከረ ያሉ የፌዴራል ወይም የአዲስ አበባ ፖሊሶች ብዙ ናቸው። ፌዴራል ፖሊስ ወደ ሰባት ስምንት ምናምን ይሆናል እዚህ በያ ፓትሮል ነው ሌሎች የአካባቢ ፖሊሶች በመኪና ነበሩ በመኪና ነበሩ ነበሩ አካባቢ ይታያሉ ከዛ በኋላ ብዙም ሳይቆዩ ከዛ አካባቢ የሉም ዝም ብሎ አካባቢ ሰዎች ናቸው እንደዚህ ቦታውን የተበሳሰውን መስታወት ምልክቶቹን ያዩ ነበርና እየተጠቋቀሙ ነገሩን ያዩ ነበር ከዚህ ውጪ ደግሞ ሌሎች ማረጃዎች ማግኘትም አልቻልንም ምንም እንደሆነ ማወቅም አልቻልኩም እንግዲህ እኔ በት ሰዓት ነው ፍንዳታው የደረሰው ብላል፣ አሸዋ ወይም ደግሞ አቧራ አለበሰኝ ፊቴንም ብለህኛል። ፍንዳታው በተከሰተበት ወቅት ከእኔ ጋር የተገናኘነው ብለህ ታስባለህ። በዛ ሰዓት የተፈጠረው ነገር ወይስ መገጣጠም ነው እንጃ። እንግዲህ ከኔ ጋር የተገናኘ ነው ብዬ ማሰብ አልችልም፣ ምክንያቱም እኔ ሳደርግ ነበረው ወይም ደግሞ የተቃዋሚ ፖለቲካ ፓርቲ አባልም ቢሆን በሰላማዊ መንገድ የሚንቀሳቀስ ወይም ፓርቲያችን የሚንቀሳቀስ ሕግና ስርዓትን ጠብቀን የምንንቀሳቀስ ሰዎች ነን። እስካሁን ሳደርጋቸው የነበርኳቸው ነገሮች ግን የተከተሉ ሰላምን የተከተሉ ዲሞክራሲያዊ የሆነ መንገድ ነው አካሄደም። እኔ ላይ እንደዚህ አይነት ነገር ይደረጋል ብዬ አንድም ጊዜ አስቤ አላውቅም። ሚዲያም ላይ ቢተኛ ሀገሬ ውስጥ ነው፣ ማህበረሰብ ህዝብ ውስጥ ነው። ማንንም የጎዳሁት ሰው የለም። ነገሮችን እንድስተካከል ነው የምታገል ሰው ነኝ እንጂ ማንንም ለመጉዳት ስላልሆነ እኔ ላይ የተደረገ ነው ለማለት በጣም አስቸግረኛል። ነገር ግን ማን ላይ ነው የሚል ነገር እስካሁን ለእኔም ጥያቄ ነው። ሰዎች ብጋጩ በቦምብ ሊደባደቡ ወይ ደግሞ እንትን ሊሉ አይችሉም። ግለሰቦች ሰዎች ቢደረጉ ወይም ደግሞ እዛ አካባቢ እስካሁን ይሄ ነው የሚባል ግጭት አልነበረም። እኔ እስከ ማውቀው ሰፈሩ 50 ሜትር አይሆንም፣ ከቤቴ አይርቅም። ማነው? ለምንድን ነው ምንድን ነው የተፈለገ የሚል ነገር ግራ ይገባኛል። ሰሞኑን ደግሞ እዚሁ ቡራዩ ከተማ ላይ አንድ ፖሊስ መገደሉን ሰምቻለሁ። የአካባቢ ፖሊስ ምንም አለበት መገደሉን እንዲሁም ደግሞ የዚህ የዳንጎቴ ሲሚንቶ ፋብሪካ ዋና ስራ አስኪያጅም ድንገት እንደተገደሉ እንደዚህ አይነት መረጃዎች እየሰማን ነው። ይሄ ነገር ከዚህ አንጻር ደግሞ ምንድን ምንድን ነው እየተካሄደ ያለው? ለምን ነገር በአገሪቱ በተለያየ ቦታ ድንገት የሚገደሉ ድንገት ጥቃት የሚደርስባቸው ሰዎች አንድ፣ ሁለት፣ ሶስት እያሉ እየሄዱ ስለሆነ ይሄ ነገር ተመሳሳይ ነው የሚል ነገርም ስጋትም አለብኝ። ነገር ግን በግሌ እኔ ላይ የተደረገ ነገር ነው ብዬ መውሰድ አልችልም። ነገር ግን ኬሌ ላይ ነው የዚህ አካል ላይ ነው ብለየም መደምደም አልችልም። እንግዲህ እሱ ወደፊት እናንተም ሌሎች የምታጣሩት ይሆናል። ፍንዳታው መድረሱን ያረጋገጡት በስልክ ያነጋገርኳቸው የአዲስ አበባ ፖሊስ ኮሚሽን የስራ ኃላፊዎች ዝርዝር ማብራሪያ አልሰጡም። በሰውና በንብረት ላይ ጉዳት ደርሶ ከሆነም መጠኑን አልገለጹም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ